ስለ ሰብአዊ መብት አያያዝ የተባበሩት መንግስታት በተለያዩ ጊዜያት ተዛማጅነት ባላቸው ጉዳዮች ሁሉ በየጊዜያቱ ድንጋጌዎችን አጽድቋል። በዓለም አቀፍ ደረጃ ቀኑ እየተከበረ ባለበት ሁኔታ በሀገሪቱ ስላለው የመንግሥት አመለካከት በኢትዮጵያ ሰብአዊ መብት ኮሚሽን የኮሚኒኬሽን እና ኢንፎርሜሽን ዳይሬክቶሬት ዳይሬክተር አቶ ብርሃኑ አባዲን ጋምቤላ ስለሚገኙ በስልክ አነጋግሬያቸዋለሁ። ዛሬ ሁሉን አቀፍ የሰብአዊ መብት መግለጫ ወይም ዩኒቨርሳል ዲክላሬሽን ኦፍ ማን ራይትስ እየጠበቀበት ይሄ ቀን በየአመቱ እንዲከበር የተባበሩት መንግስታት በአስራዘጠኝ ሀምሳ አመተ ምት የአውሮፓውያን አቆጣጠር እንደወሰነ ይታወቃል። ያንን መሰረት ማድረግ ስራ ሰራተኛ ጊዜ በእኛ በሀገራችን ደግሞ ለዘጠነኛ ጊዜ የኢትዮጵያ ሰብአዊ መብት ኮሚሽን በዋነኛነት የሚመራው ዓለም አቀፍ የሰብአዊ መብት ቀን እየተከበረ ነው። ይህንን ቀን በምን አይነት መልኩ እያከበሩ እንዳሉ እና ለህብረተሰቡ የሚያቋድሱት አዲስ መስመር እንዳለ ጠየቅኳቸው። በየዕለቱ የመርከብ አስተዳደር ላይ የሚፈጠር ጉድለት ደግሞ በዛውም የሰብአዊ መብት እጦት ወይም ጥሰትን ነው የሚያመለክተው። ስለዚህ ሁለቱም የተቆራኙ ነገሮች ናቸው። የመልካም አስተዳደር የመከበር ጉዳይ የሰብአዊ መብት የመከበር መንግስትም በመላው ሀገሪቱ መልካም አስተዳደር እንዲከበር ህዝባዊ ንቅናቄ መጀመሩ ይታወቃል። ስለዚህ ይህንን ህዝባዊ ንቅናቄ ተጠናክሮ እንዲቀጥል በመፈለግ የኢትዮጵያ ሰብአዊ መብት ኮሚሽንም መልካም አስተዳደር ና ሰብአዊ መብት ያላቸውን ቁርኝት ለማመልከት መልካም አስተዳደር እና ልማት ሁሌም ለሰብአዊ መብት መከበር በሚል መሪ የተከበረው ስላል ከአዲስ አበባ ውጪ በክፍል ሀገር በጋምቤላ ቀኑ የተከበረበት ለየት ያለ ምክንያት ይኖረው እንደሆነ ለሚለው፣ ጋምቤላ ከተማ ነው በዓሉ የሚያከብረው። በጋምቤላ እንዲከበር የተፈለገው ምክንያት አስረኛው የኢትዮጵያ ብሔር ብሔረሰቦች ቀን በጋምቤላ ነው የሚከበረው፣ ከዚሁ ጋር በተያያዥነት እንዲከበር ስለተመረጠ ነው። ገለልተኛ በሆነው በሰብአዊ መብቶች ጉባኤ በሰመጉ በኩል እለቱን እንዴት እንደሚያየው የሚገልጹት ዳይሬክተሩ አቶ ብጻት ተረፈ ናቸው። ዘንድሮ የምናከብረው በተለያየ ደረጃ ነው። አንድ እዚሁ በዋና ጽህፈት ቤት ደረጃ እናከብራለን። በተጨማሪም ደግሞ ከአዲስ አበባ ውጭ ባሉን የሰመጉ ቀጠና ጽህፈት ቤቶች በዚሁ በተመሳሳይ ሰዓት ይህንኑ የሰብአዊ መብቶች ቀን አክብረናል። መነሻ ያደረግነው የሰብአዊ መብቶች ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ዓለም አቀፍ የሰብአዊ መብቶች መግለጫ በተባበሩት መንግስታት የጸደቀበትን መግለጫ ተከትሎ የሲቪል ና፣ የፖለቲካ መብቶች ድንጋጌ፣ ዓለም አቀፍ የኢኮኖሚ የሶሻል ና የባህል መብቶች ድንጋጌዎች ከነ ማዳበሪያ ህጎቻቸው ጸድቀዋል። እነዚህ ሁሉ ተጠቃለው የሚከበሩበት ቀን ነው ዛሬ። በሰመጉ በኩል የወሰድ ነው። ይህንን ቀን ምክንያት በማድረግ በሀገራችን ያለውን የሰብአዊ መብቶች ሁኔታ ከባለድርሻ አካላት ጋር በስብሰባዎቻችን ላይ ጠርተናል። ባለድርሻ አካላት የምንላቸው ከመንግስት ከአጠቃላይ ተሰብሳቢዎቻችን አንድ ሶስተኛ የሚሆኑትን ከመንግስት ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ አዲስ አበባ ፖሊስ፣ የኮሚኒኬሽን ጉዳዮች አንድ አስራ ሰባት የሚሆኑ ከሰብአዊ መብት ጋር ግንኙነት አላቸው የምንላቸውን አካላት ጠርተናል። ከህብረተሰቡም ከሲቪል ሶሳይቲም ከሃይማኖት ድርጅቶችም ከመሳሰሉት እንዲሁ አንድ ሶስተኛ የሚሆኑትን ጠርተናል። ጌታቸው ተድላሌ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ